እሰግር ለአብ ወወልድ መንፈስ ቅዱስ አሐተ ስግደተ እንዘ ሃዱ ሠለስቱ ወእንዘ ሠለስቱ ውሃዱ ይስየለሱ በአካላት ወይት ወሃዱ በመለኮት እሰግር ለእግዝእትነ ማርያም ድንግል ወላዲት አምላክ እሰግር ለመስቀል እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኒተ ነፍስነ አይሁድ ክህዱ ንነሰ አመነ والا عملنا بها لمس